Yut Atuç Alım በ 2004 ዓ ም ከባህር ዳር ዩኒቨርሲቲ በሕግ የተመረቁ ተማሪዎች የተጠነሰሰው የኢትዮጵያ ወጣት የሕግ ባለሙያዎች ማህበር ዛሬ ከ500 በላይ አባላት አሉት። ለማህበሩ አባልነት ቢያንስ የዲፕሎማ ሰርተፍኬት ያስፈልጋል። አቃቢያነ ሕግ፣ ዳኞች እንዲሁም በመንግስትና መንግስታዊ ባልሆኑ ተቋማት በሕግ ባለሙያነት የሚያገለግሉ ወጣት አባላት አሉት። ማህበሩ ሰባት የስራ አስፈጻሚዎች እንደዚሁም ሶስት አባላት ያሉት ቦርድ አለው። ወጣት ወንድፍራው ግዛቸው የማህበሩ ፕሬዝደንት ነው። የምንሰራቸው ስራዎች እንግዲህ በዋነኝነት ሙያ ማህበር ሲሆን የሚሰራው ለአባላቱ ጥቅም ነው ተብሎ ነው የሚታሰበው። ስለዚህ በዋነኝነት አባላቶቻችንን ካፓሲቲ ቢውልድ ሊያደርጉ የሚችሉ ነገሮችን እንሰራለን። ፓራሌጋል ሆኖ የሚሰሩ ልጆች አሉ፣ እንደ ሴንተር ሎየር ሆኖ የሚሰሩ ልጆች አሉ። እነሱ አሁን የኛ አባላቶች ናቸው። ስለዚህ የእነሱን ካፓሲቲ ቢውልድ እናደርጋለን። የፕራክቲሱ ላይ ያለውን ነገር በደንብ እንዲለምዱት ለማድረግ ጎን ለጎንም ደግሞ ለማህበረሰቡ አገልግሎት ለመስጠት ከዛ ውጪ ሁለት ሺ አስራ አንድ ና ሁለት ሺ አስራ ሁለት ላይ የሰራነው ትንሽ ሰፋ ያለ ፕሮግራም ነበረ። እንደዚህ ነፃ የህግ ትምህርት ማለት ነው የህግ ባለሙያ ላልሆኑ ሰዎችና እንዲሁም የሆነም ሰው ሊመጣ ይችላል። ኢንፋክት ያው ረጅም ጊዜ ተምረህ ስትረሳው ባለሙያ ልትባል አትችልም፣ ወረቀቱ ይኖራል እንጂ ና በዋነኝነት ግን ፎከስ አድርገን ስንሰራ የነበረው ሌገል አዌርነስ ማህበረሰቡ ላይ ለመፍጠር በነፃ የህግ ትምህርት እንሰጥ ነበረ ለሁለት ዓመታት አካባቢ ሰርተነዋል እሱን። እና ብዙ ሰዎች ተጠቃሚ መሆን ችለው ነበር። እሱም አባላቶች ናቸው እንግዲህ ትሬኒንግ ማኑዋልን ዴቨሎፕ በማድረግ እንዲሁም ስልጠናውንም በመስጠት የሚሳተፉ የነበሩት ልጆች የኛው አባላት የነበሩ ልጆች ናቸው። ሌላው ደግሞ ሙትኮርት ነው። እሱ ደግሞ በጣም ፕራክቲካል የሆነ ነገር ነው። ሙትኮርት ላይ ከዳኝነት ቤንች፣ ሜሞሪያል በማዘጋጀት ሜሞሪያል በማዘጋጀት እያንዳንዱ ሂደት ላይ እንዲሁም ደግሞ በተወዳዳሪነት በመሳተፍ አባላቶች ከዚህ በፊት አንድ ኢንተርናሽናል ዋተር ሎው ሙትኮርት ሰርተን ነበረ። ሁለት ሺህ አስራ አራት ላይ ኢንተርናሽናል ዋተር ሎው ሙት ኮምፒቲሽን በናይል ላይ ሰርተን ነበረ። የተለያዩ ሀገራት ኢንትረስት ያለበት ነገር ነው እና እሱ ላይ ምን አይነት አቋም ሊያዝ ይገባል የሚለውን ነገር ሰፋ ያለ ወረቀቶች ተሰርተው ልጆቹ ውድድር አድርገው ነበር። አባላት ልጆች ማለት። ከዛ ውጭ ወርክሾፕ ኦርጋናይዝ እናደርጋለን በተለያዩ እነዚህ ከረንት ሌገል ኢሹዎች ላይ ውይይት እናደርጋል። አሁን ሳይበር ክራይም ላይ ከዚህ በፊት ደግሞ ኢሌክሽን ላይ እንዲህ አይነት ነገሮች እያነሳን አባላት ውይይት እንዲያደርጉ እናደርጋለን። በኢትዮጵያ ወጣት የህግ ባለሙያዎች ማህበር ድረገጽ የህግ ሙያ እንዲዳብር፣ የህግ በላይነትና የሰብአዊ መብት እንዲከበር አስተዋጽኦ ማድረግ ተልእኮ መሆናቸው ሰፍሯል። የኢትዮጵያ ወጣት የህግ ባለሙያዎች ከፍ ያለ ብቃት ያላቸው ሆኖ የማየት ርእይ ማህበሩ ሰንቋል። ማህበሩ የህግ ድጋፍ ለሚሹ ዜጎች የማማከር አገልግሎት እንደሚሰጥም ወንድፍራው ጉዛ መሆናቸው ተናግሯል። አንድ ጊዜ ግን የሰራ ነው አንድ ጥናት ነበር። ከኢትዮጵያ የህግ ባለሙያዎች ማህበር ጋር በመተባበር በአውሮፓ ህብረት ድጋፍ የተሰራ አንድ ጥናት ነበረ እና እዛ ጥናት ላይ የሚያስተዋልኩት ነገር ምንድን ነው? በጣም ብዙ ሊባሉ የሚችሉ ታሳሪዎች ያው እስር ቤት አካባቢ ነበር የሰራ ነው ይህንን ጥናትና ወጣቶች ነበሩ የመረጃ ክፍተት እንዳለ ታያለ። ምክንያቱም የተቀጡባቸው የህግ አንቀጾች ምናልባት የተወሰኑ እንደዚህ የቅጣት ማቅለያዎች እንዲሁ ቢሰጡ ሊወርዱ የሚችሉ ትንሽ ድጋፍ በማድረግ ቅጣታቸውን ለማቅለል የሚያስችል አይነት ሁኔታ ላይ ያሉ ልጆች ታስረው ታገኛለህ እና ለምሳሌ አስራ አምስት ዓመት አስራ ሁለት ዓመት እንዲ ከባድ ከባድ የሚባሉ ቅጣቶች የተቀጡ ልጆች አሉ። የተወሰነ ድጋፍ ቢደረግላቸው ወይም ደግሞ ይግባኝ ቢጠየቅ የተወሰነ የህግ ድጋፍ ቢያገኙ ያንን ችግራቸውን መቅረፍ የሚያስ አይነት ልጆችን አይቼ ነበር። ግን እንዳልኩ የተለየ ድጋፍ ሳይሆን የመጡ ሰዎች አቅም እንደሌላቸው ፕሩቭ ማድረግ ከቻሉ አገልግሎቱን እንሰጣለን። ወጣት፣ የአዛውንት፣ ሽማግሌ የሚለው ክፍፍል ውስጥ ባንገባ ማለት ነው። እኛ በዋነኝነት እንዳልኩ ለአባላት ጥቅም ስለሆነ የምንሰራው ዕድሜው ከሰላሳ አምስት ዓመት በታች የሆነ የህግ ባለሙያ በእኛ ማህበር ውስጥ አቅፎ ሊሰራ ይችላል ያም ደግሞ ጎን ለጎን ለማህበረሰቡም ጥቅም ሊያስገኝ የሚችል ነገር እንሰራለን። ሌጋል ኤድ በኢትዮጵያ የፍትህ ተቋማት ውስጥ በዳኝነት በአቃቤ ህግነት የሚያገለግሉ ባለሙያዎች አብዛኞቹ ወጣቶች ናቸው የሚለው ወንድፍራው የማህበራቸው ስራዎች በቀጥታ እነዚህን ወጣት ባለሙያዎች ተጠቃሚ እንደሚያደርጉ ያምናል። ይሁንና ስራቸውን ለመከወን የአቅም ውስንነት አለባቸው። በተለይ ባለፉት ሁለት ዓመታት ከአውሮፓ ህብረት ሲቪል ሶሳይቲ ፈንድ ያገኘ ነውን ድጋፍ የገንዘብ ድጋፍ ነበር። የኢትዮጵያ ህግ ባለሙያዎች መተባበር ማለት ነው። አሁን ከእነሱ ጋር በጋራ የምንሰራው ስራ አለ ለሁለት ዓመት አሁንም እንደ አዲስ ኤክስቴንድ ይደረጋል። የተወሰነ ቢያንስ ከምንሰራቸው እንግዲህ ትንሹን ፓርት ማለት ነው። የኛ ስራ ሰፊ ነው ስኮፕ፣ ግን ጥቂቱን ነገር እነሱ ደግፈውን ነበር። በዛ ምክንያት ቢሮዎች ሊኖሩ እንችለዋል። ከዚህ በፊት ቢሮ በአባላት መዋጮ፣ እንዲሁ አመራር ላይ ባሉ ልጆች አለ በጥቂት ሰዎች ጥረት ነው ማህበሩ እየቆመ ያለው። አባላት መዋጮ ደግሞ ያው ኮንትሪቢሽን እንዳትሰበስብ ትንሽ የአቅም ውስንነት አለ የፍላጎት ማጣት ሊኖሩ ይችላል። ከአባላት በኩል ወይም ደግሞ አንተ የምታደረገው ጥረት በጣም በበቂ ሁኔታ እነሱን ይደግፋል ተብሎ ካልታሰበ ቀጥታ ጥቅም ካላገኘ ሰውም ኮንትሪቢተ ማድረግ ፍላጎቱ በጣም ለስ ነው፣ እና እንትን ነው፣ በጣም ቻሌንጅ አለ። አሁን ከዛ ውጪ እንዲህ ኤግዘምሽን ያገኙ አንዳንድ ሶርሶች አሉ፣ የፎሬን ፈንድ ሶርሶች ማለት ነው። ለምሳሌ የአውሮፓ በሲቪል ሶሳይቲ ብዙ ኤግዘምሽን አግኝተዋል። ስለዚህ እንደ ሎካል ሶርስ ይቆጠራል ተብሎ ይታሰባል። ከዛም ውስጥ ያው በፓርትነርሽፕ ስለሆነ የምትሰራው ጥቂቱን ገንዘብ አንተ ልታገኝ ትችላለን። እንደ ማህበር ማለት ነው። ከዛ ውጭ ያለው ነገር ግን በጣም ቻለኝ ት ኢንተረስት ባላቸው ልጆች መዋጮ፣ እንዲሁም ደግሞ በአውሮፓ ሀገር፣ አንዳንዴ ደግሞ አለፍ ሲልም በቃ ይህ በጣም ሰርቫይቭ ለማድረግ የሚደረግ ትግል ነው እንጂ ይህንን ያህል ገንዘብ አለ ይህንን እየሰራን ነው ብለህ የምትለው ነገር አለ። ትንሽ ሳንቲሞች ነው ነገር የሚሰሩ ልጆች በጣም በቃ በቀን ሀምሳ ብር ስልሳ ብር ነው የሚከፈላቸው። ያ ትራንስፖርት ቢያንስ ትራንስፖርት ከበር እናድርግ ብለን ነው እንጂ ትራንስፖርት በጣም ሳንቲሙ ትንሽ ነው። የሚሰራውም ስራ ባለህ የገንዘብ አቅም ልጭ የሚተመን የሚሆነው ምክንያቱም ለምሳሌ አንድ ሴሚናር ኦርጋናይዝ ብታደርግ እዛ ሴሚናር ላይ መጥቶ የሚያቀርቡት ፓነሊስቶች በነፃ ልታመጣቸው ትችላለህ አባል ስለሆኑ፣ ግን ሆቴሉም በነፃ ልታገኝ አትችልም። አንድ የፕሮሞሽን ካምፓኒ ያንን ሊያደርግ ይችላል፣ በነጻ ፕሮሞት ስለሚያደርግ ቲቪ ላይ ምናምን። እኛ ግን ያንን ለማድረግ አቅም የለንም፣ ወይም ደግሞ ፕሮሞት ማድረግ አንችልም፣ ከኤቲክሱ አንጻር ማለት ነው። የሰብአዊ መብት ተሟጋቾች በ2009 ዓ ም የወጣው የበጎ አድራጎት ድርጅቶችና ማህበራት አዋጅ መንግስታዊ ያልሆኑ ድርጅቶች በሰብአዊ መብቶች ዙሪያ የመስራት አቅማቸውን በእጅጉ ይገድባል ሲሉ ይተቻሉ። ህጉ በሰብአዊ መብቶች፣ በመልካም አስተዳደር፣ በግጭት አፈታትና በሴቶች ህጻናትና የአካል ጉዳተኛ ሰዎች መብቶች ላይ የአድቮኬሲ ስራ የሚያከናውኑ ድርጅቶች ከገቢያቸው ከ በመቶ በላይ ከውጭ ምንጮች መቀበል እንደማይፈቀድላቸው ይደነግጋል። ወጣት ወንዲራድ ማህበራቸው ከአምስት ዓመታት በኋላ ስለሚኖረው ጣፈንታ መናገር ይቸገራል። ዋናው እንቅፋት ደግሞ ይኸው የአቅም ውስንነት ነው። እኔ አሁን አምስት ዓመት ናም ፕሪዲክት ላረግላ አልችልም። ስለዚህ ማህበር ይህን ያህል ይቆያል፣ ይህን ያህል ተስፋ አለው ምናምን ልትል የምትችለው እንዴት ነው ካለህ ነገር አንጻ ተነስተ አይደለ አሁን ያለህን ነገር ከሆነ አርቄ ለማየት የሚያስችል ነገር አይደለም። እዛ ላይ አይደለም ያለ ነው። ብዙ ነገሮች በጥቂት ጎጭጠረት የተንጠለጠሉ ጥቂት ሰዎች በሚያደርጉት ኮንትሪቢሽን ላይ የተንጠለጠሉ። ስለዚህ እኔ አሁን ይህን ያህል መዝለቅ እንችላለን፣ ይህን ያህል ኮንትሪቢዩት ማድረግ እንችላለን ብዬ መናገር የሚችልበት ጊዜ አይደለም ያለ። ሶስት ዓመት አራት ዓመት አምስት ዓመት ፕሮጀክት ማድረግ አልችልም። ለዛ ነው እና ነገን ሳስብ ነገ ለማህበሩ ብዙም ግልጥ ብሩህ የሚባል ተስፋ አለው ለማለት ይቸግራል። አድማጮች የዕለቱ መሰናዶ ተጠናቋል። እሸት የበቀለነኝ ነኝ። ጤና ይስጥልኝ።